ለሴቶች ታሪክ የተሰየመውን የመጋቢት ወር በተለያዩ ስነ ስርዓቶች ሲያከብረ የሰነበተው የአዲስ አበባው ዩናይትድ ስቴትስ ኤምባሲ የእሷ ታሪክ የተሰኘውን የፊልም ውድድር አሸናፊዎች በማሳወቅ ትላንት ተጠናቋል ይለናል። ውድድሩ የሴቶችን መብት ከበሬታ አስመልክቶ በህብረተሰብ ውስጥ አሉ ያላቸውን ጉዳዮች ለማጉላት እንዳስቻሏቸውም ተሳታፊዎቹ ተናግረዋል። በኤምባሲው ዝግጅት ላይ የተገኘው እስክንድር ፍሬው ነው። አሁንም ተከታዩን ያጠናቀረልን። ከሶስት ደቂቃ ባልበለጠ ፊልም በኢትዮጵያ ያለውን የሴቶች ሁኔታ ማመላከት የእሷ ታሪክ የተሰኘው ውድድር ያቀረበው ጥሪ ነው። የሴቶች ታሪክ ወር በሚል የተለያዩ ስነ ስርዓቶችን ሲያካሄድ የቆየው በኢትዮጵያ የአሜሪካ ኤምባሲ የዚህን ውድድር አሸናፊዎች መሸለምና ስራዎቻቸውን ማሳየቱን በትናንትና እለት አከናውኗል። አንድ መቶ ዘጠና ተሳታፊዎች ስራዎቻቸውን አቅርበው ተወዳድረዋል። በአካባቢያቸው ያዩትን የታዘቡትን ሁሌም ሊገልጹት የተመኙትን ሀሳብ በሦስት ደቂቃ አቅርበዋል ተወዳዳሪዎቹ። ከዚህ በፊት አንድ ፊልም የሰራውና በዚሁ መቀጠል ዓላማው እንደሆነ የተናገረው ሀኒባል አበራ ይዞት የቀረበው ትሰራለች የተሰኘው ፊልም አንደኛ ሆኖ ተሸልሟል። ምንድን ነው እያየን ያለናል? ፊልሜ ያው ምን ደሞ ስለማይከፈላቸው ብቻ ስራ የላቸውም ስለሚባሉ እናቶቻችን ነው የሚያወራው። ትልቁን ስራ እየሰሩት ነው። ምናልባትም ከእጥፍ በላይ ስራውን እየሰሩት ቤት ነው የምትውለው፣ አታግዘውም ባሏን እየተባሉ ቤቱን ቤት ያደረጉት ፍቅር፣ ሁሉን ነገር ሰጥተው ቤተሰቡን አቁሞ እያለ ስራ የላቸውም ስለሚባሉትና ይባሉትና ፋርስ አይነት ነው ማለት ስራውን አሳየዋለው፣ ግን ስራ የላትም ነው የምናውቀው ነገር ነው። ግን እይታ መስጠት ነው ፊልም አላማሙና ይሄን ያረኩ ነው ይመስለኝ። ማለት አረ ሱራሱ ስራ የላትም ነው። አዎ ስራ የላትም ነው የመረጥኩት ርእስ ነው። አባቶቻችን ቀድመው ነው እናቶቻችን የሚነሱት። ሲተኙም ቆይተው ነው። ስራ የላቸውም ቤት ነው የሚውሉት፣ ግን ብንቀያየር ስራውን እውነታው በጣም ከባድ ነው። እነሱ የሚሰሩት ነው ከባዱ ስራ በደም ወድም በብርም የሚታመን ነገር አይደለም። እሷን ወደ ማሳየ ለሞከርኩት፣ ትንሽ ስሜታዊ በጣም ደስ ብሎኛል። እንግዲህ ከፍተኛ አድናቆት እያገኘ ነው ፊልም ሀሳቡ ያስተላለፈው መልዕክት እየታየ ነው። እያናገርኩ ያለው ምን ምን በጣም ደስ ብሎኛል። በዘርፉ የሚሰጠውን ትምህርት አጠናቃ ፊልሞች ለመስራት እየተንቀሳቀሰች ያለችው ወጣት ባለተስፋ ያኔት ብርሃኑ ደግሞ ሁለተኛ የሆነው ፊልም ባለቤት ናት። ያሸነፈችበትን ፊልም መልዕክት ታብራራለች። ፊልሙ እንግዲህ የሚያሳየው ሴትና ወንድ ልጅ ያሉበት ቤተሰብ ነው። ከዛ ቀጥል። አዎ፣ ሴትና ወንድ ልጅ ያለበት እናታቸው እናት ያላቸው ሌላ ምጻ ልጅ ያለችበት ነው። ግን ወንዱና ሴቷ ልጅ እንዴት እንደሚለያዩ በስራ ጫና። እሷ ሁል ጊዜ ትሰራለች፣ ሁል ጊዜ እሱ ቁጭ ብሎ ጌም ይጎረጉራል። በቃ ወንድ ልጅ ምን ያህል ነፃነት እንዳለው በእኛ ሰው ነው ፊልም ያለ እሱ አሁን እና የነበረው እንደዛ ነው እንደዛ ነው ቁጭ ብሎ ጌም ሲጫወት ነበረ። ከዛ ሲገባ ቁጭ ብሎ ፊልም ነው የሚያየው። እሷ ግን ሴት ልጅ ግን እሷ ግን ከሚለው ጀምሪ እሺ። እሷ ሪስፖንሲብል ናት፣ ሴት ልጅ አይደለ? እሷ ሪስፖንሲብል ናት። ግን አንዳንዴ ምንም ኃላፊነት ቢሰማህን ማድረግ ብትፈልግም በህብረተሰቡ ጫና ላታረግ ትችላለህ። ያ ደግሞ ከቤተሰብና ከቤት ነው የሚጀምረው እና ፊልሙ ላይ ልጅቷ ስኮላርሽፕ የሚጠብቅ ፊልም እየጠበቀች ነው፣ ግን ሳይሆንላት ይቀራል። ምክንያቱም እናቷ አስር ጊዜ ስለምትጠራት፣ ፊልም መጨረሻ ላይ ህፃኗን አስተኝታ ስትመጣ ፊልሙ አልቋል። እሱ ግን እሷ በነገረችው ኢንፎርሜሽን ተጠቅሞ እንደውም እንትና አሸነፈ ማለት ነው። እንደዚህ አይነት ውድድር መዘጋጀቷ ነው ኤምባሲው እንደዚህ አይነት ውድድር መፍጠሩ እድሎች ከፍተዋል። ልክ እንዳንቺ ወጣት ጀማሪ ፊልም ሰሪዎች እድል ከፍተዋል። ታን እንዴት ታያለሽ? አስተዋጽኦ እኔ በጣም ቆንጆ ነው የምለው፣ ምክንያቱም ይኸው እኛ አሁን እዚህ ድንገት ይሄንን ማስታወቂያ ሰማን፣ ጻፍን፣ ሰራን። አንደኛ እንትን ትልበት አለ አለ አይደለ ታድግበት አለ ከሰው ጋር ትተዋወቅበት አለ የምትወደውን ሙያት እንድትሰራ እድል ይከፍትልሃል። ብዙ ነገር በዛ ላይ ደግሞ ያበረታታል። ጀማሪ ፊልም ሜከሮችን ያበረታታል ነው የምለውና ቆንጆ ነገር ነው። ወደፊትም ይቀጥል። አሪፍ ነው። ያኔት በጣም አመሰግናለሁ። እንኳን ደስ አለሽ በድጋ እሺ። በፊልሞቹ የተላለፈው መልእክት ጠንካራ መሆኑን የተናገሩት በኢትዮጵያ የአሜሪካ አምባሳደር ፓትሪሺያ ሃስላክ በሌሎችም ቦታዎች ሊታዩ እንደሚችሉ ተስፋቸውን ገልጸዋል። I think, first of all, we've shown it to a very large audience tonight, and the plan is to take it to some... <laughs> <general film> <laughs> ወደ ተወሰኑት የኢትዮጵያ ዋና ዋና ከተሞች መውሰድ ነው። ሰዎች ይህን ማየታቸው በጣም ጠቃሚ ይመስለኛል። ዛሬ ፊልሞቹን ካሳየው የአሜሪካ ኤምባሲ በተጨማሪ ሌሎችም እነዚህ ፊልሞች መታየት እንዳለባቸው እንደሚወስኑ ተስፋ አደርጋለሁ። የፊልም ጥበብ የተሻለ መልእክት ለማስተላለፍ እንደሚችል ተሳታፊዎቹ ገልጸዋል። በዚህ መንገድ የሚተላለፍ መልእክትም በደሎች እንዲታዩ፣ ክፍተቶችም እንዲደፈኑ የበርካቶችን አይን እንደሚከፍት፣ መፍትሄም እንደሚያመላክት ያምናሉ። ለአሜሪካ ድምፅ ሬዲዮ እስክንድር ፍሬው ከአዲስ አበባ